ሐኪሞን ይጠይቁ ጠይቁ ለምሽቱ ሁለት የመድኃኒት አዋቂዎችን ጋብዟል። ስለ ኮሮና ቫይረስ ተፈጥሮ ሕክምናና እንዲሁም በግምት የሚነገሩ ሳይንሳዊ መሰረት የሌላቸውን አስተያየቶች ለመመርመር በዚህ ሰዓት በጥናት የተረጋገጡ ተጨባጭ መረጃዎችን ይፈነጥቃሉ። ተከታይ ዝግጅት የመጀመሪያው ክፍል ነው። እነሆ ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበር፣ ዶክተር አሌክስ ዮሐንስ በዩናይት ስቴትስ የምግብና መድኃኒቶች አስተዳደር የካንሰር ጥናት ክፍል ከፍተኛ ባለሙያ። እንግዶች፣ በቅድሚያ ለጊዜያቸው አመሰግናለሁ። እኛ በጣም እናመሰግናለን። እንዲህ ያለ ለጊዜው ሁነኛ መፍትሄ ያልተገኘለት የሕመም ሁኔታ ሲከሰት እንደሚሆነው ሁሉ መላምቶች እንደ ልብ ይፈልቃሉ። ሁሉም የመሰለውን እንዲህ ነው የሚለውን ያደርጋል። ታላላቅ ሰዎች ሳይቀሩ ለዚህ ተጋልጠዋል። የመሰላቸውን ማረጋገጫ የሌላቸውን ነገሮች የሚናገሩበት ቦታ ላይ ደርሰናል። እንደየሀገሩ እንደየባህሉም ቅርብ በመሰላቸው ትርጉም በሚሰጣቸው ነገር ይሄ ይረዳል የሚለው ቁጥር ስፍር የሌላቸው መላምቶችን ሰምተናል። እርስዎ ጥናት አድርገዋል። ይሄ ወረርሽኝ ከተከሰተ በኋላ በየ አካባቢው የሚነገሩ ይበልጡንም ደግሞ በማህበረሰብ መገናኛ ብዙሀን ይፋ የተደረጉትን ለበሽታው መድኃኒትም የተባሉ ከዚህ ነው ምንጭ የሚል ተወዛጋቢዎችንም ተመልክተዋል። እና ባህለኛው በመንግስት ደረጃ ጥያቄዎች እየተነሳበት ያለው ቻይና የቫይረሱ መነሻ በመሆኗም ጭምር የፖለቲካ አያያዛቸው ምስራዊነታቸው ሁሉ ተደማምሮ በተለየ ሁኔታ የተቀመ መመኖ እስከሚለው እየተደረሰ ነው። ግልጽ ያልሆነ ነገር ግን ዙሪያውን የሚመለከቱ ሀሳቦች ሰሞኑን በስፋት እየተነሱ ነው። ስለ ምንጩ ምን በእርግጠኝነት ማለት ይቻላል ዶክተር አሌክስ እውነት ነው አሉላ፣ በጣም ብዙ መላምቶች እየተደረጉ ነው ያሉት። በዓለም ላይ በሽታው ከየት ተነሳ እንዴት ተነሳ የሚል ብዙ አይነት መላምቶች በዓለማችን ካለው ትልቁ ኦፊስ፣ ከዋይት ሀውስ ጀምሮ እስከ ማንኛውም ተራ ሰው በምንለውም የኔ ቢጤ አይነት ሰው መላምቶች ይነገራሉ። ግን እስካሁን ወልድ ሄልዝ ኦርጋናይዜሽን እና አሜሪካ ውስጥ የሚገኘው የሲዲሲ የበሽታዎች መቆጣጠሪያ ድርጅት የበሽታዎች መቆጣጠሪያ ወይም ሴንተር ፎር ዲዚዝ ኮንትሮል ፕሪቬንሽን የበሽታው ዋነኛ መነሻ ተብሎ እስካሁን ድረስ እስካሁን እስካለንበት ሰዓት ድረስ የተቀመጠው በውሃን የእንስሳቶች የሚሸጡበት ማርኬት አለ። ላይቭ ዌት ማርኬት ይሉታል። እዛ ውስጥ የሚሸጡት እንስሳቶች እንግዲህ በአብዛኛው የዓለማችን ክፍሎች እንደ በዱር እንስሳት የሚገኙ ናቸው። ግን ቻይና ውስጥ ለምግብነት ይውላሉ። ከነዛም ውስጥ አሁን ፓንግሊን ይባላል፣ ባት ወይም የሌሊት ወፍ የምንላቸው አሉ፣ አንበሶች አሉ፣ ነብሮች አሉ፣ ኤሊዎች አሉ። ብዙ አይነት ኤግዛሪክ ወይም ለየት ያሉ ሰዎች በቀላሉ ማግኘት የማንችላቸው አክሰስ ማድረግ የማንችላቸው እንስሳቶችን ይሸጣሉ፣ ለምግብነት ይጠቀማሉ። ከዛም ውስጥ ነው እንግዲህ እነዛ እንስሳቶች በውስጣቸው አብዛኞቹ አሁን ለምሳሌ አሳማን ብናይ፣ አዋፋትን ብናይ የሌሊቱ ፍዛ ውስጥ ትመደባለች። እነሱን ብናይ በሽታ በውስጣቸው የመያዝ ብቃት አላቸው። ስለዚህ ይዛሉ ማለት ይሸከማሉ። ነገር ግን የግድ ላያሳምማቸው ይችላል፣ ላያሳምማቸው ይችላል። የሰውነታቸው አሰራር ፈጣጠራቸው ያን በሽታ ቢሸከሙም እነሱን ግን አያማቸውም። እነዚህም ቫይረሶች ይሸከማሉ። ስለዚህ እነዚህ ተደራርበው እዛ ገበያ ውስጥ ተደራርበው ነው የሚቀመጡት። ተደራርበው በሚቀመጡበት ጊዜ ከየአንዳንዱ እንስሳ የሚወጣ የሰውነታቸው ፈሳሽ አለ። ያ ፈሳሽ ከአንዱ እንስሳ ወደ ሌላው እንስሳ ይዛመታል፣ ወዳለው እንስሳት ይሄዳል ማለት ነው። በዛን ጊዜ ነው እንግዲህ ቫይረሱ ከአንዱ እንስሳ ወደ እንስሳ በመሰራጨት የራሱን ቫይረሱን ኮምፖዚሽን ወይም ተፈጥሮ ተፈጥሯዊ ይዞታ እየቀየረ ከዛ ደግሞ ሰዎች በሚነኩበት ሰዓት እንስሳቶቹ ወደ ሰዎቹ ተላለፈ የሚል ስለዚህ ሲዲሲ እና ዳብችኦ ያመኑበት ይሄ ነው። ስለዚህ በሽታው የመጣው ከሌሊት ወፍ እና ከፓንግሊን ከሚባሉት ሁለት እንስሳዎች ናቸው። ከሁለቱ እንደዚህ እዛ ዌት ማርኬት ውስጥ ወይም እንስሳት ገበያ ውስጥ እንግዲህ እዛ ገበያ ውስጥ እንስሳቶቹ ይገደላሉ፣ ስጋቸውም ቆዳቸውም ይገፈፋል። ብዙ ነገሮች አሉ፣ ብዙ ፈሳሾች አሉ እዛ ገበያ ውስጥ እና ንጽሕናው እንግዲህ በደንብ ካልተጠበቀ ቫይረሶቹ ከአንዱ እንስሳ ወደ ሌላ እንስሳ በመሄድ ራሳቸውን የተፈጥሮ ዞታቸውን በመቀየር ከዛም በአጋጣሚ ወደ ሰው ይተላለፉና ከዛም ነው እንግዲህ ከሰው ወደ ሰው እንዲተላለፍና ይህን ያህል ጥልቀት ሊያደርስ የቻለው ማለት ነው። መነሻው ከዚህ ከውሃን ፕሮቪንስ የሚገኘው ዌት ማርኬት ወይም የእንስሳቶች ገበያ ነው። መልካም። በእስካሁኑ ጥናት በተጨባጭ የሚታወቀው ከእንስሳቱ መምጣቱ ነው። ሌሎች መላምት የሚመስሉ ሀሳቦች በስፋት ተሰራጭተዋል። እስካሁን በተጠና ይሄ ነው ብለውናል። ቅርብ ስራት እንዳልተጠፋፋን ተስፋ አደርጋለሁ። ወደ እርስዎ ልመለስ። እሺ፣ ያለው ብዙ የተናፈቀው ምናልባትም የሰው ልጅ ምኞት የተንጠለጠለበት ሁነኛ መፍትሄ ማግኘቱ ነው። ህክምና ብዙ ጊዜ በራሱ ሰዓትም ቢሆን ለብዙ በሽታዎች በአንድ ወቅት አደገኛ ለሆኑ በሽታዎች መድኃኒት ያገኛል፣ መፍትሄ ይሰጣል፣ ክትባት ይፈጠራል። ኮቪድ አስራ ዘጠኝ ሁነኛ መድኃኒትም ክትባትም እንደሌለው ከመጀመሪያው አስቀድመው አስቀምጠዋል። ምን ተስፋ ግን አለ? በፈውሱ በግል እኔ መድኃኒት አገኘው ከሚሉ በኋላ እናነሳለን። አንዳንዱን በመንግስትም ደረጃ ተስፋ ሰጥተዋል የሚባልበትን በመጠነኛ ጥናቶች ተስፋ የሰጡ በእርግጥም ደግሞ ተስፋ ከሰጡት ጋራ ሁሉም በየአይነቱ ተቀምጠዋል። እዚህ ሰዓት የተረጋገጠ በጥናት እና በሙከራ ላይ ያለ ደረጃውን ጨምረው ቢነግሩ ዋና ዋና የሚሏቸው አንተ እንዳልከው ነው በአሁኑ ጊዜ የተፈቀደ በመንግስት ደረጃ ተፈቅዶ በገበያ ላይ የዋለ መድኃኒት የለም፣ ቫክሲኔሽንም የለም። ግን የተለያዩ መድኃኒቶች እንዲሁም ከሰባ በላይ የሚሆኑ መድኃኒቶች በጥናት ላይ እየቀርቧሉ። በተለያየ መንገድ ይህን ቫይረስ ለማጥፋት እየተሞከረ ነው ያለው። አንደኛው እና ትልቁ ብዙ ተስፋ ያለው አሁንም በየሆስፒታሉ የምንጠቀምባቸው ቫይረሱ የሚያመጣውን ኢንፍላሜሽን ወይም የሰውነት መቆጣት ለማጥፋት የሚያስችሉ መድኃኒቶች ላይ ነው፣ ቅርብ አሁን እየተሰራ ያለው አንደኛው ትልቁ ስራ። ይሄ የሰውነት መቆጣት የምንለው ነገር ምንድ ነው? ትንሽ ስለ ቫይረሱ ላውራልህ እና ቫይረስ ከሌሎቹ ከባክቴሪያ ከፈንገስ ወይም ጭርት ከምንለው ወይም ከሄልሜንት የሚያስለየው አንዱ ነገር ምንድን ነው? ግማሽ ህይወት ነው ያለው ሁለቱም ራሱን በራሱ ህይወትን ለማኖር ከሚያስፈልጉ ዋሬኔ እና ዲኤንኤ ከሚባሉት አንዱን ብቻ ነው ያለው ግማሽ ህይወት ያለው ነገር ነው እና ለማደግ ከፈለገ ሌላ ነገር ላይ መጣበቅ አለበት። ሌላ ህይወት ያለው ነገር ላይ ካላረፈ በስተቀር በራሱ ተራብቶ መኖር አይችልም። ይሄ እንግዲህ ከባክቴሪያዎች የተለየ ነው ማለት ነው። ወይም ጠቅላላ ጀርም ከምንላቸው ቫይረሱ የሚለየው በዚህ ምክንያት ነው። ልክ ሰውነታችን ሲገባ ቫይረሱ ቀጥታ ሴሎች ውስጥ ይገባና ሴሎቹን ወደ ፋብሪካ ይቀይራቸዋል እና ፋብሪካው ምንድነው የሚያደርገው? አሁን የሴሎቻችን ሌላውን ስራ ሁሉ ያቆሙ እና ቫይረሱን ማባዛት ብቻ ነው የሚጀምሩት። ያ ቫይረስ ሴሎቻችን ውስጥ ይባዛ ይባዛና ሴሉ ሲሞላ ያ ሴል ሲሞት እነዛ የተባዙ ቫይረሶች ደግሞ ወደ ሌላው ሴሎች ይሄዱና ደግሞ ይህንኑ ስራ ነው ሲሰሩ የሚሆኑት ማለት ነው። አሁን እነዛ ቫይረሶች እየበዙ ሲሄዱ ሰውነታችን ምን ነገር መጣብን፣ ምን ጦርነት መጣብን ብሎ ዳላ አዲስ ለመጣው ነገር መከላከያ የሚሆኑ የራሱን ደግሞ መከላከያ ነገሮች ያወጣል ማለት ነው። ሳይቶካይንስ እንላቸዋለን እና በጣም ቫይረሶቹ በተባዙ ቁጥር የኛም መከላከያው ጦር ኃይል ሳይቶካይንስ በብዛት ስለሚመረቱ ሳይቶካይን ስቶርም ይባላል። ያ በሚዋጉበት ጊዜ ቫይረሶቹም ይሞታሉ፣ የእኛም ሴሎች ይሞታሉ። በመካከል የሚጎዳው ሳሩ ነው እንደሚባሉ ሁሉ ሰውነታችን መጎዳት ይጀመራል። እንግዶቼን ፕሮፌሰር ብስራት ኃይለ መስቀልንና ዶክተር አሌክስ ዮሐንስን ለጊዜያቸው አመሰግናለሁ። አድማጮች ውይይታችን አልተቋጨም። የመጀመሪያውን ክፍል ነው የተከታተላችሁት። ሁለተኛውን ክፍል የፊታችን አርብ እናቀርባለን። ሙሉ ዝግጅቶችንም በድር ገጻችንና በፌስቡክ ገጻችን ላይ እናኖራለን።